hagyanya report 28 ባንኮች 1.3 ቢሊዮን ብር መጭበርበራቸው ተገለጸ። 28 የኢትዮጵያ የንግድ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱን ይፋ ሲያደርግ ገልጿል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28ቱ የኢትዮጵያ ባንኮች 1.3 ቢሊዮን ብር በጭበርበ ባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካይነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ ሶስት ባንኮች ማንነት ግን በ ሪፖርቱ ላይ አልተጠቀሰም። ለአውቶሞቲቭ ኢንዱስትሪው ራሱን የቻለ ረቂቅ ፖሊሲ እየተዘጋጀ ነው። ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት ቀርቧል ተብሏል። የትራንስፖርት ሚኒስትሩ አማካሪ አቶ ከድል ማግስት ኢብራሂም ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የአውቶሞቲቭ ኢንዱስትሪ ፖሊሲው በዝግጅት ላይ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ የተዘጋጀ ነው ተብሏል። ፖሊሲው ነዳጅና ኤሌክትሪክ ኃይል ወይም ታዳሽ ኃይል የሚጠቀሙ ተሽከርካሪዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎች ከውጭ እንዴት እንደሚገቡ፣ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ፣ የተሽከርካሪ አምራች ኩባንያዎች በአገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በአዲሱ ረቂቅ ፖሊሲ ውስጥ መካተቱንም አቶ ከድል ማግስት አስረድተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርት ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉበት እንደሆነም አክለው ገልጸዋል። ሪፖርተር እንደዘገበው የተቋማት ኃላፊዎች ቶሎ ቶሎ መቀያየር ረቂቅ ፖሊሲው በፍጥነት ለውይይት ቀርቦ ወደ ትግበራ እንዳይገባና እንዲዘገይ ካደረጉ ምክንያቶች መሆናቸውን ጠቅሰውልኛል ብሏል። በአንድ ዓመት ጊዜ ውስጥም በረቂቅ ፖ ፖሊሲው ላይ ጉዳዩ የሚመለከታቸው አካላት ውይይት ካደረጉበት ማሻሻያዎች ከታከሉበትና የፍትሕ ሚኒስቴር አስተያየት ከሰጠበት በኋላ በሕዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ኢትዮ ቴሌኮም ከ47,000 በላይ ኢትዮጵያውያን የቴሌኮም አክሲዮን ገዝተዋል። አለም ኢትዮ ቴሌኮም ለህዝብ ሽያጭ ካቀረበው 10 በመቶ ድርሻው ውስጥ ከ47,000 በላይ ኢትዮጵያውያን ዜጎች አክሲዮን መግዛታቸውን ሰሞኑን አስታውቋል። በዲጂታል መንገድ ብቻ በተከናወነው በዚህ አክሲዮን ሽያጭ ኩባንያውም 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰቡንም ይፋ አድርጓል። ኢትዮ ቴሌኮም የ10 በመቶ ድርሻውን በይፋ ለህዝብ መሸጥ መጀመሩን ይፋ ያደረገው ባለፈው ጥቅምት ወር መጀመሪያ ነበር። ኢትዮ ቴሌኮም የአክሲዮን ሽያጩን ከመጀመሩ አስቀድሞ ተቋሙን ከልማት ድርጅትነት ወደ አክሲዮን ማኅበርነት በመቀየር በንግድ ሕጉ መሠረት በሰኔ 2016 ዓ.ም አጋማሽ ምዝገባ አድርጓል። ኩባንያው የአክሲዮን ሽያጩን ላለፉት 121 ቀናት ሲያከናውን የቆየ ሲሆን ሂደቱን በተመለከተ ሰሞኑን በአዲስ አበባ ስካይላይት ሆቴል በተሰጠው መግለጫ የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬህይወት ታምሩ 10 ነጥ 77 ሚሊዮን የኩባንያው መደበኛ አክሲዮኖች ተሸጠዋል ብለዋል። አክሲዮኖቹን የገዙት በመላ ሀገሪቱ የሚገኙ ዜጎች ብዛትም 47377 መሆናቸውን ዋና ስራ አስፈጻሚዋ በጋዜጣዊ መግለጫ ወቅት አክለው ተናግረዋል። የአክሲዮን ሽያጩም በኢትዮጵያ ካፒታል ገበያ ባለስልጣን መጽደቅ እንደሚገባው ኃላፊዋ አክለው ተናግረዋል። ሜሪጆይ ኢትዮጵያ የዩኤስአይዲ ድጋፍ ማቆሙና የኑሮ ውድነት ስራዬ ላይ እንቅፋት ሆኖብኛል፣ አለም። ሀገር በቀሉ ግብረሰናይ ድርጅት ሜሪጆይ ኢትዮጵያ ከ31 ዓመታት በፊት የተመሰረተ ሲሆን በተለያዩ ከተማዎች ላይ ከጎዳና ተዳዳሪዎች እና ከአረጋውያን ጋር የተገናኙ በርካታ ስራዎችን ሲሰራ መቆየቱን የድርጅቱ ስራ አስኪያጅና መስራች የሆኑ ሲስተር ዘቢ ደሩ ዘውዴ ለሀገር ውስጥ መገናኛ ብዙሀን ተናግረዋል። ተቋሙ በስድስት ክልሎችና አዲስ አበባ ላይ ለስ 8000 ህጻናትና አረጋውያን እርዳታ እያደረገ ይገኛልን ብለዋል። ካሉት ማዕከላት በተጨማሪ አራት ሆስፒታል ለመስራት መታቀዱንና አንደኛው አዲስ አበባ ውስጥ የተገነባ ሲሆን ሐዋሳና አርባ ምንጭ ላይ በቅርቡ ስራ ይጀመራልን ብለዋል። ሆስፒታሎቹ ተገምተው ሲጠናቀቁ ከሺህ ሰዎች በላይ የስራ ዕድል የሚፈጥሩና በየቤቱ አልጋ ላይ ላሉ የሕክምና እርዳታዎች እንደዚሁም የምገባ አገልግሎት ይሰጥባቸዋል ብለዋል። አያይዘውም በታሰበው ልክ ስራዎቹን ለመስራት የበጀት ማነስ እንደዚሁም አሜሪካዊ የእርዳታ ድርጅት ዩኤስ አይዲ ድጋፍ ማቆሙ ትልቅ እንቅፋት ሆኖብናል ብለዋል። በመሆኑም ችግራቸውን ለመቅረፍ እያንዳንዱ ስራ ያለው ኢትዮጵያዊ በሙሉ በወር የመቶ ብር አባል እንዲሆን በማድረግ ድጋፍ የሚደረግበት አሰራር ለመጀመር እንቅስቃሴ ላይ ነን ብለዋል። የዩኤስ አይዲን ድጋፍ በራስ አቅም ለመሸፈን እንዲቻል ከአልባሳት ጀምሮ ቤት ውስጥ ጥቅም ላይ የማይውሉ እቃዎችን በማሰባሰብ ችግሩን ለመቅረፍ እንደዚሁም አንድ ህፃን ለማሳደግ እና አንድ አረጋዊ ለመደገፍ በ 750 ብር በግለሰብ ደረጃ እንደዚሁም በማህበር ባሉበት ስፖንሰር ሆኖ የሚረዳበትን አሰራር ለመጀመር እየሰሩ መሆኑን ሲስተር ዘቢደር ዘውዴ ተናግረዋል። ግዙፉ የአውሮፕላን አምራች ቦይንግ የአፍሪካ ቢሮውን በአዲስ አበባ ከፈተም። ቦይንግ የአዲስ አበባ ቢሮውን በኢትዮጵያ መክፈቱ ኢትዮጵያ በአቬሽን ዘርፍ ከአፍሪካ መሪ ለመሆን የምታደርገውን ጥረት ያግዛል ተብሏል። ቦይንግ በአዲስ አበባ ቅርንጫፉን የከፈተው ከኢትዮጵያ አየር መንገድ ጋር ዓመታትን ያስቆጠረ የስራ ግንኙነት ያለው በመሆኑ እንደሆነ ተገልጿል። በኢትዮጵያ አየር መንገድና በቦይንግ መካከል ስላለው ግንኙነት በቅርቡ የተናገሩት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ግንኙነት ሰራዊቱ አውሮፕላኖችን ከመግዛት ያለፈ ሆኗል ብለዋል። ዋና ስራ አስፈጻሚው አንዳንድ የአውሮፕላን አካላት በኢትዮጵያ ተመርተው ቦይንግ አዳዲስ አውሮፕላኖችን ሲያመርት የሚጠቀምባቸው ጭምር በመሆናቸው ግንኙነታችን በጣም ጠንካራ ሆኗል ብለዋል። ቦይንግ ቢሮውን በአዲስ አበባ በከፈተበት ስነ ስርዓት ላይ የቦይንግ የመካከለኛው ምስራቅ፣ ቱርክ፣ አፍሪካና ማዕከላዊ ኤዥያ ፕሬዚዳንት ሚስተር ኩልጂትጋታ፣ የአሜሪካ አምባሳደር እርቪን ማሲንጋ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር አቶ ጌታቸው መንግስቴ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና ሌሎች የኩባንያው ኃላፊዎችና ሰራተኞች መገኘታቸው ተገልጿል። በመጨረሻም ሰው በማስገደል አስክሬኑን በጅብ እንዲበላ ያደረገው ግለሰብ በሥርዓት ተቀጣ። ወንጀሉን ፈጽሞም ለስድስት ዓመታት ተሰውሮ ቆይቶ ነበር ተብሏል። በደቡብ ምዕራብ ኢትዮጵያ በሸካ ዞን የኪ ወረዳ ልዩ ስሙ ሚች ወንዝ ዳር ተብሎ በሚጠራ አካባቢ ኅዳር 12 ቀን 2011 ዓ ም ከረፋዱ አራት ሰዓት ላይ የወንጀል ድርጊቱ መፈጸሙ ተገልጿል። ተከሳሹ ለጊዜው ማንነታቸው ያልታወቁ፣ ጫካ የነበሩና የጦር መሳሪያ የታጠቁ አካላትን ስልክ ደውሎ በመጥ ጥራት የግል ተበዳይን ጭካኔ በተሞላበት ሁኔታ በጥይት በማስገደል አስክሬኑን ቤተሰብ እንዳያነሳና በጅብ እንዲበላ በማድረጉ ፖሊስ ከአካባቢው ነዋሪዎች መረጃ በመሰብሰብ ግለሰቡን ለመያዝ ክትትል ሲያደርግ ቆይቷል። ግለሰቡ የወንጀል ድርጊቱን ከፈጸመ በኋላ ለስድስት ዓመታት በመሰወሩ ምክንያት የሸካ ዞንና የየኪ ወረዳ ፖሊስ ፍለጋ ሲያደርጉ መቆየታቸው ተገልጿል። በየካቲት ወር ከተሸሸገበት በቁጥጥር ስር እንዲውል መደረጉንም የክልሉ ሉ ፖሊስ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀን ያሰፋ ተናግረዋል። የሸካ ዞን ፖሊስ ቀደም ሲል የጀመረውን ምርመራ መዝገብ በማጣራት የግለሰቡን ቃል ምስክሮችንና በሰነድ ማስረጃ በማደራጀት ክስ እንዲመሰረትበት መዝገቡን ለአቃቢ ሕግ ልኮ ቆይቷል። የአቃቢ ሕግም መዝገቡን በማጣራት በከባድ የሰው መግደል ወንጀል ክስ መስርቶ ነበር። የሸካ ዞን ከፍተኛ ፍርድ ቤትም የቀረበለትን የክስ መዝገብ በማጣራት ተከሳሹ ኮኑ ታደሰን በ18 ሳምንት ዓመት ጽኑ እስራት እንዲቀጣ ወስኖበታል። ሀገርኛ ሪፖርት